Foreign Service Institute, Amharic Basic Course, Unit 3, Basic Sentences. Sim Simi Irso Isso Yerso Yesso Yersos ጤና ይስጥልኝ። ስሜ ጆን ነው። የእርስዎስ? ኢትዮጵያ ኢትዮጵያዊ ነኦ ከበደ ነው። ኢትዮጵያዊ ነ አሜሪካዊ ነኝ ነገር ግን አቶ ተሰማ ለማ ኢትዮጵያውያን ናቸው። አሜሪካዊ ነኝ ነገር ግን አቶ ተሰማና አቶ ለማ ኢትዮጵያውያን ናቸው። መቼ? መች መጡ? መቼ መጡ? ትናንትና ትናንት መጣሁ። ትናንትና መጣሁ። ስንት ሰዓት ስንት ሰዓት ነው? ሶስት ሰዓት ነው። እግዚአብሔር ይስጥልኝ። አብሮ ይስጠን። አብሮ ይስጠን። ፎር ፍሉ ኤን ሲን ጤና ይስጥልኝ። ስሜ ጆን ነው። የእርስዎስ? ከበደ ነው። ኢትዮጵያዊ ነው? አሜሪካዊ ነኝ። ነገር ግን አቶ ተሰማና አቶ ለማ ኢትዮጵያውያን ናቸው። መቼ መጡ? ትናንትና መጣሁ። እባክህ ስንት ሰዓት ነው? ሶስት ሰዓት ነው። እግዚአብሔር ይስጥልኝ። አብሮ ይስጠን። ፎር ኮምፕሪሄንሽን። ጤና ይስጥልኝ። ስሜ ጆን ነው። የርሶስ? ከበደ ነው። ኢትዮጵያዊ ነው? አሜሪካዊ ነኝ ነገር ግን አቶ ተሰማና አቶ ለማ ኢትዮጵያውያን ናቸው። መቼ መጡ? ትናንትና መጣሁ። እባከው ስንት ሰዓት ነው? ሶስት ሰዓት ነው። እግዚአብሔር ይስጥልኝ። አብሮ ይስጠን። ክላስሩም ኤክስፕሬሽንስ መጽሐፍ መጽሐፍ መጽሐፎች መጽሐፎቻችሁ መጽሐፎቻችሁን ክፈቱ። መጽሐፎቻችሁን ክፈቱ። አብራችሁ በሉ። አብራችሁ በሉ። አሁን Zigu. Ahun must have a chachun zugu Structure sentences Any eni America winning Ethiopia winner Anchi Conjo Anchi konjonesh. አስተዋይ አስተዋይ ነው። አስተዋይ ነዎት። ይህ ሰው ማን? ይህ ሰው ማን ነው? ሴት ጥሩ ሴት ነች። ጥሩ ሴት ናት። ተማሪ ተማሪዎች ተማሪዎች ነን። አስተማሪ አስተማሪዎች አስተማሪዎች ናችሁ። መጥፎ መጥፎ ናቸው። recital to Risato decided to pronunciation drills lemma lives love Lidge lemon علبسه ملبس ملكم ملمن مالكس على كمل بلا لول شول. كال. كيل. ر. راس. روما. رات. روك. رقا. ارات. مكرا رسو بر مترا رساس مكر مسمر ومبر مموكر منور arrere sarra substitution drills ane dena nani tennish tenia konjo ane konjoning. nani lek እኔ ልክ ነኝ ሩቅ እኔ ሩቅ ነኝ ጥሩ እኔ ጥሩ ነኝ ቅርብ እኔ ቅርብ ነኝ አንተ ሰው ነህ ኢትዮጵያዊ አንተ ኢትዮጵያዊ ነህ። ደህና። አንተ ደህና ነህ። አሜሪካዊ። አንተ አሜሪካዊ ነህ። ተማሪ። አንተ ተማሪ ነህ። አስተዋይ። አንተ አስተዋይ ነህ። أستماري أنت أستا أنت أنتي ترونيش. كونجو. أنتي كونجونيش. سيت. أنتي سيتنش تنش. أنتي تنشنش مطفو آنچی متفونش از زیخ آنچی زیخنش از تماری آنچی تماری از تمارینش رسو از تمارینو تماری, تماری. رسو تمارینو አስተዋይ እርሶ አስተዋይ ነው። ኢትዮጵያዊ እርሶ ኢትዮጵያዊ ነው። እዚያ እርሶ እዚያ ነው። አሜሪካዊ እርሶ አሜሪካዊ ነው። ሰው እርስዎ ሰው ነው። እሱ ተማሪ ነው። ማን እሱ ማን ነው? አስተዋይ እሱ አስተዋይ ነው። እዚያ እሱ እዚያ ነው። ሰው፣ እሱ ሰው ነው። አስተማሪ፣ እሱ አስተማሪ ነው። ሩቅ፣ እሱ ሩቅ ነው። እሷ መጥፎ ናት። እርሷ መጥፎ ነች። ደህና። እሷ ደህና ናት። እርሷ ደህና ነች። እዚህ። እሷ እዚህ ናት። እርሷ እዚህ ነች። ሴት እሷ ሴት ናት። እርሷ ሴት ነች። ትልቅ እሷ ትልቅ ናት። እርሷ ትልቅ ነች። አስተማሪ እሷ አስተማሪ ናት። እርሷ አስተማሪ ነች። ቅርብ እርሷ ቅርብ ናት። እርሷ ቅርብ ነች። እኛ አሜሪካውያን ነን። ኢትዮጵያውያን እኛ ኢትዮጵያውያን ነን። እዚያ እኛ እዚያ ነን። ሰዎች እኛ ሰዎች ነን። ተማሪዎች እኛ ተማሪዎች ነን። እዚህ እኛ እዚህ ነን። አስተዋይ እኛ አስተዋይ ነን። እናንተ አስተማሪዎች ናችሁ። ትንሽ እናንተ ትንሽ ናችሁ። ትልቅ እናንተ ትልቅ ናችሁ። ቅርብ እናንተ ቅርብ ናችሁ። ተማሪዎች እናንተ ተማሪዎች ናችሁ። ሩቅ እናንተ ሩቅ ናችሁ። ሴቶች እናንተ ሴቶች ናችሁ። እነሱ ኢትዮጵያውያን ናቸው። አሜሪካውያን እነሱ አሜሪካውያን ናቸው። ተማሪዎች እነሱ ተማሪዎች ናቸው። ሰዎች እነሱ ሰዎች ናቸው። አስተማሪዎች እነሱ አስተማሪዎች ናቸው። ሴቶች እነሱ ሴቶች ናቸው። እዚያ እነሱ እዚያ ናቸው። እርሳቸው አስተዋይ ናቸው። ትልቅ እርሳቸው ትልቅ ናቸው። ሩቅ እርሳቸው ሩቅ ናቸው። ትንሽ። እርሳቸው ትንሽ ናቸው። ቅርብ። እርሳቸው ቅርብ ናቸው። ማን? እርሳቸው ማን ናቸው? በጣም ጥሩ እርሳቸው በጣም ጥሩ ናቸው። Substitution correlation drills እኔ ተማሪ ነኝ። አንተ አንተ ተማሪ ነህ። እሷ እሷ ተማሪ ናት። አንቺ አንቺ ተማሪ ነሽ። እርሳቸው እርሳቸው ተማሪ ናቸው። እሱ እሱ ተማሪ ነው። እኛ እኛ ተማሮች ነን። አንተ አስተዋይ ነህ። እነሱ እነሱ አስተዋይ ናቸው። እኔ እኔ አስተዋይ ነኝ። እናንተ እናንተ አስተዋይ ናችሁ። አንቺ አንቺ አስተዋይ ነሽ እርስዎ እርስዋ አስተዋይ ነው እሷ እሷ አስተዋይ ናት አንቺ ጥሩ ነሽ እኔ እኔ ጥሩ ነኝ እኛ እኛ ጥሩ ነን አንተ አንተ ጥሩ ነህ እናንተ እናንተ ጥሩ ናችሁ እርሳቸው እርሳቸው ጥሩ ናቸው። እሷ እሷ ጥሩ ናት። እነሱ ተማሪዎች ናቸው። እኛ እኛ ተማሪዎች ነን። እናንተ እናንተ ተማሪዎች ናችሁ። እርሶ እዚያ ነው። አንተ አንተ እዚያ ነህ። እሱ እሱ እዚያ ነው። አንቺ አንቺ እዚያ ነሽ። እናንተ እናንተ እዚያ ናችሁ እርሷ እርሷ እዚያ ናት questions and answers ስሜ ተሰማ ነው የርሶስ ጆን ነው እርስዎ አሜሪካዊ ነው? እኔ ኢትዮጵያዊ ነኝ። እዚህ መቼ መጡ? ትናንት መጣሁ። ትናንትና መጣሁ። አቶ ለማና አቶ ከበደ መቼ መጡ? አላውቅም። እርስዎ ተማሪ ነው? አዎ ተማሪ ነኝ። አማርኛ አውቃሉ? ትንሽ አውቃለሁ። እሷ ቆንጆ ሴት ናት? አዎ በጣም ቆንጆ ናት። አቶ ተሰማ ምን ያውቃሉ? በጣም ጥሩ አማርኛ ያውቃሉ? አቶ ለማ መጥፎ ሰው ነው? የለም፣ እሱ በጣም ጥሩ ሰው ነው። አስተዋይ ነው? አዎ፣ አስተዋይ ነው። ሁለት እና ሁለት ስንት ነው? ሁለት እና ሁለት አራት ነው። ሶስት እና አራት ስንት ነው? ሰባት ነው። አቶ ተሰማ ጤና ነው? አዎ ደህና ነው። እነሱ እዚህ ናቸው? አዎ እዚህ ናቸው። አስተማሪዎች እዚህ መቼ መጡ? እኔ አላውቅም። እዚህ ስንት ሰዎች መጡ? ሁለት ሰዎች መጡ። አቶ ከበደ መጥፎ ነው? የለም መጥፎ አይደለም። አቶ ከበድ እና አቶ ለማ ተማሪዎች ናቸው? አዎ እነሱ ተማሪዎች ናቸው። አቶ ከበደ እዚህ ነው? እዚህ አይደለም። እርስዎ ኢትዮጵያዊ ነው? አዎ፣ ኢትዮጵያዊ ነኝ። እርሶስ? እኔ አሜሪካዊ ነኝ። አስተማሪ ነው? የለም፣ ተማሪ ነኝ። አቶ ተሰማ የት ነው? እዚህ ነው። መጽሐፉ የት አለ? እዚህ ነው። እሷ አስተማሪ ነች አዎ አስተማሪ ነች እሱ ትልቅ ነው የለም ትንሽ ነው ስንት ሰዓት ነው አስር ሰዓት ነው አቶ ለማ ደህና ነው አዎ በጣም ደህና ነው እዚህ ደህና አስተማሪ አለ? አዎ አንድ ደህና አስተማሪ አለ። ደህና አማርኛ አውቃሉ? በጣም ጥሩ አይደለም። አቶ ከበደና አቶ ጆን እዚህ መቼ መጡ? ትናንትና መጡ። This is the end of Unit 3.